ከእስር በቅርቡ የተፈቱትን እስክንድር ነጋን አንዱ ዓለም አራጌንና ተመስገን ደሳለኝን ጨምሮ ብዙ ሰዎች አዲስ አበባ ውስጥ ጎተራ አካባቢ በሚገኝ ፖሊስ ጣቢያ በኮማንድ ፖስቱ ትዕዛዝ ታስረው ይገኛሉ። ፖሊስ ተጠርጣሪዎቹን በኮማንድ ፖስቱ ትዕዛዝ ከመያዙ የተለየ ሌላ መረጃ እንደሌለው ተናግሯል። መለስካቸው አማሃ ተጨማሪ አለው። ትናንት ከአቶ ተመስገን ደሳለኝ ቤተሰብ መኖሪያ ቤት በፖሊስ ቁጥጥር ስር የዋሉት አስራ ሁለት ሰዎች ናቸው። ከእነዚህ መካከል በቅርቡ ከእስር የተፈቱት አቶ እስክንድር ነጋ፣ አንዱዓለም አራጌ፣ ተመስገን ደሳለኝ እና የኢንተርኔት አምደኞቹ በፈቃዱ ኃይሉና መሐሌት ፋንታውንም ይገኙበታል። ሁሉም ታሳሪዎች ትናንት በፖሊስ ቁጥጥር ስር ከዋሉበት ጆሞ ከሚባለው የአዲስ አበባ ክፍል በተለምዶ ጎተራ እየተባለ ወደሚጠራው መንደር ወደሚገኝ ፖሊስ ጣቢያ ተዛውረዋል። በአካል ተገኝተው ከጎበኟቸው ወዳጆቻቸው መካከል አንዱ ጋዜጠኛ ውብሸት ታዬ አሁን ያሉበትን ሁኔታና ስፍራ ለቪኦኤ ያስታውቋል። በሰላይ ነው የሚገኙ ሰዎቹ በአሁኑ ሰዓት ፖሊስ ጣቢያ መጥተው፣ ጎተር አካባቢ ፔፕሲ ፋብሪካ ፊት ለፊት ባለ ፖሊስ ጣቢያ ውስጥ ነው የሚገኙ። ቀደም ሲል ከሌሎች ጋር ነበሩ። አሁን ለየት ባለ ቤት ውስጥ አስቀምጠ አካባት ያለ ነው ነው የሚባለው። ማህሌት እና ወይንሸትም እንደዚሁ ከሌሎች እስረኞች ጋር ነው ያሉት። በዚህ ሁኔታ ላይ ነው ያሉት። እስካሁን እየጠበቅ እንዳለ ነው። ምንም የተነገረ ነገር የለም። በቅርቡ ከእስር ከተፈቱት ምናልባትም ከሌሎቹ ዘግይቶ የተፈታው የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬም በጠዋት ተገኝቶ ጎብኝቷቸው ነበረ። ጠዋት ላይ እንግዲህ እንዳየናቸው ብዙም እንቅልፍ አላገኙም። በተለይ በዚህ ወንዶቹ የነበሩበት ቦታ ታስረውበት የነበረ ቦታ በጣም ብዙ ሰው ነበር። ከዚህ ከሰበት አካባቢ ተይዞ የመጡ ወደ ሰማንያ የሚደርሱ ወጣቶች ነበሩ። በኮማንድ ፖስቱ ስም ታፍሰው የመጡ እና መተኛ ቦታ አልነበረላቸውም። ቁጭ ብለን ያደሩት። እንደውም እነ እስክንድር ከጉዞ ነበር የመጡት እና እረፍቱን አላደረጉም። አሁንም ያዩኋቸው ሰዓት አይናቸው ላይ ገና እንቅልፍ እንዳለ ነው። ምንም ድካም፣ በጣም ከፍተኛ ድካም ስሜት ነበረባቸው ማረጋገጥ ባይቻልም እነዚህ ተጠርጣሪዎች ይፈታሉ የሚል ጭምጭምታ ስለነበረ የሰማው ወይንም የተጨበጠ ነገር ይኖረው እንደሆነ ውብሸታየን ይን ጠይቄዋለሁ። ምናልባት የሚሰፋ ነበረ ጉዳዩ እንኳን እ ሌላ ማታ ግን፣ ያው እንደሚታወሰው እስከ ገብተን ሴቶች ሴቶቻችን ማናግረናል፣ እነ እስክንድርን ማናግረናል፣ እነ አንዱ አለም አናግረናል። ለብስቃ ሁሉን ማናግረን ነው የወጣነው እና ምንም የሚያውቁት ነገር የለም። እስካሁን ድረስ ሰው መቼም ተስፋ ያደርጋል። ተስፋ አድርገን ነው የጠበቅን ነው ያለ ነው። ያ ሁላ ውሳኔ ተላልፎ እዚህ ላይ ከተደረሰ በኋላ እንኳን እግዚአብሔር አስፈታችሁ በሚል ሰበብ ለተደረገ የምሳደቡ መልሶ ያስሯቸዋል ብዬ እኔም አላት። እነስክንድር ነጋ ትናንት በፖሊስ ቁጥጥር ስር የዋሉበት መንስኤ ከቀድሞው የኢትዮጵያ ባንዲራ ጋር በተያያዘ እንደነበረ ተገልጿል። ይሁንና ተጠርጣሪዎቹ በአሁኑ ጊዜ የሚቀርቡላቸው የመርማሪ ፖሊስ ጥያቄዎች ይህን ብቻ የተመለከተ እንዳልሆነ አቶ ዮናታን ተስፋዬ ያስረዳል። ምርመራው ላይ አሁን የተለየ ነገር ደግሞ እየመጣ ያለው በተለይ እነ አንዷለም እስክንድር እና ተመስገን ከዚህ በፊት ወደ ተለያዩ የሀገሪቱ አካባቢዎች እየሄዱ እዛ ጥሪ ያደርጉላቸው ሰዎችም ጋር እየተገኙ ሲያበረቱ የተጎዱ አካባቢዎች ላይ እየሄዱ ነበር እና ያንን እንደ ምርመራ አድርገው ነው የሚጠቋቸው ያለ ደግሞ አሁን የሰማነው በጣም የሚያስገርም ነገር ነው። ሰው አገሩ ላይ ተንቀሳቅሶ የተጎዱ ያዘኑትን ማጽናናት መጠየቅ እንኳን እንደው የወንጀል ተቆጥሮ የሚመረመርበት አይነት ሁኔታ ነው ያለው። አሁን እነሱም የተጠየቁት ከዚህ ከባንዲራው ጋር በተያያዘ ካለው ውጭ ማለት ነው። ፖሊስ ለኖብሸት ታየ እንደገለጸው እነ እስክንድር በተያዙበት ጉዳይ ዝርዝር ማስረጃ የለውም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ